በኢትዮጵያ አየር ተቆጣጣሪዎች ትናንት የጀመሩት አድማ ዛሬም ቀጥሏል። አሁን ምን ሁኔታ ላይ እንዳለ ሶሎሞን አንድ ቅንብብ ይዘሃል። እኔ እንደው ይገርመሃል እሁድ ማታ ነበር ዜናውን የሰማሁትና ቦሌ ዓለም አቀፍ አውሮፕላን ጣቢያ ምንም አውሮፕላን የማይነሳ የማያርፍ ነበር የመሰለኝ። ግን የተስተጓጎለ በረራ እንደሌለ ትናንት ዘግበናል። እና አድማው ከቀጠለ አሁን ያለው ሁኔታ ምንድን ነው? ዛሬ በጣም ብዙ ጥረት አድርጌ የነበረ የዚህ የአየር ትራፊክ ተቆጣጣሪ ባለሙያዎችን ለማነጋገር የማህበሩን ፕሬዚደንት አቶ ፍጹም ጥላሁንን በስልክ አግኝቼ ቀጠሮ ከያዝን በኋላ ላገኛቸው አልቻልኩም። ከዛ በኋላ ምክትል ሊቀመንበሩን አቶ ቁምላቸው መካሻን ሞከርኩኝ፣ ጸሐፊ ናቸው የተባሉ አቶ ደረጀ ለማን ሞከርኩኝ እና በጣም ለረጅም ጊዜ ነበረ ጥረት ሳደርግ የነበረው። ስልኮቻቸው ወይ ዝግ ናቸው ወይ አይመልሱም። ስልኮቻቸው ደግሞ አንዳንድ ጊዜ እየጠሩ ስለዚህ እነሱ የሚሉትን ነገር ነገር ማካተት አልተቻለም፣ በዚህ በዛሬው ዝግጅት። ይሁን እንጂ ቀደም ሲል ያነሷቸው ጥያቄዎች አንዳንዶቹ የሚታወቁ ስለነበሩ እነዛን ጥያቄዎቻቸውን ይዤ ወደ ኢትዮጵያ ሲቪል አቪሽን ባለስልጣን ዋና ስራ አስኪያጅ ወደ ኮሎኔል ወሰንየለህ ሁነኛው ደውዬ ያሉበት ሁኔታ ምን እንደሚመስል ጠይቄያቸዋለሁኝ። መልካም ስኑ ከታተላ ኮሎኔል ወሰኔ የለህ ሁነኛው የኢትዮጵያ ሲቪል አቪየሽን ባለስልጣን ዋና ስራ አስኪያጅ፣ በቅድሚያ ለጊዜው በጣም አመሰግናለሁ። እንደምን አመሹ? እንደምን አመሻቸው? እኔም በጣም አመሰግናለሁ። እግዚአብሔር ይመስገን። እንግዲህ ሰሞኑን ከአየር ትራፊክ ተቆጣጣሪ ባለሙያዎች ጋር ችግር ላይ እንዳላችሁ ነው እየተሰማ ያለው። እስቲ መጀመሪያ የአየር ትራፊክ ተቆጣጣሪ ማለት ምን ማለት እንደሆነ ሰው በግልጽ እንዲያውቀው እሱን ያብራሩልኝ። ምንድን ናቸው እነሱ? እሺ፣ የአየር ትራፊክ ተቆጣጣሪ ማለት በአንድ የአይሮፕላን ሜዳ ላይ ወይም በአንድ ኤርፖርት ላይ አይሮፕላኖችን የሚያሳርፍ የሚያስነሳ እንዲሁም የማንኛውንም ሀገር አየር ክልል አቋርጦ የሚያልፉ አይሮፕላኖችን መስተንግዶ የሚሰጡ እና ልክ መሬት ላይ ያለው ትራፊክ አገልግሎት እንደሚሰጠው አየር ላይም የዛ ነው መጠን አይሮፕላኖች የራሳቸውን ሩት ይዘው ስለሚሄዱ እንዲያርፉን በነሱ የሚያደርግ ሙያተኛ ነው። ይሄ እንግዲህ በአለም ላይ አንዱ ጠንካራ ዲስፕሊን የሚጠይቅ እውቀት የሚጠይቅ በዛም ላይ ስትረስ የበዛበት ወይም ጫና የበዛበት ስራ ነው። ስለዚህ በዓለም ላይ አሉ ከሚባሉት ሙያዎች አንዱ ሙያ ነው። ምንድን ነው ትርጉማቸው? ባይኖሩ ምንድን ነው የሚፈጠረው? አይሮፕላኖች ቀደም ተከተላቸውን ጠብቀው ማለፍ አይችሉም። መስመራቸው ላይ የሚገባቸውን ከፍታ ይዘው እርስ በራሳቸው እንዳይጋጩ እንዲመሩ የሚያደርግ ሙያ አይነት ነው። ይሄ ሙያ አንደኛ በሳተላይት ሁለተኛ በራዳር እና የተለያዩ መሳሪያዎች በሬዲዮ ኮሚኒኬሽን መሳሪያዎች ዘመናዊ የሆኑ ሳተላይት ቤዝ የሆኑ እና በራዳር በመጠቀም ሩታቸውን በትክክል ስፒዳቸውን፣ አንዱ ከአንዱ ጋር ያለውን ርቀታቸውን ጠብቀው ሁሉም በተራ የአየር ክልሉን እንዲጠቀሙ ወይም አየሩን እንዲጠቀሙ የሚያደርግ ሙያ ነው። እነሱ ባይኖሩ የመጋጫ እድላቸው በጣም ሰርፊ ነው። ስለዚህ እነሱ ከሌሉ የአየር እንቅስቃሴው ይስተጓጎላል ማለት ነው። በአየር ትራፊክ ተቆጣጣሪዎች የሚገለገሉ ያው በብዛት አውሮፕላን የሚያረፉባቸው አውሮፕላን ሜዳዎች አሉ። ብዙ አውሮፕላኖች የማያርፉባቸው ከሆነ ፓይለቱ ራሱ በአይን እይታ እያየ የሚያርፍባቸው ሜዳዎች ይኖራሉ። ስለዚህ እንደ አዲስ አበባ ኢንተርናሽናል ኤርፖርት አይነቱ ለዚህ አገልግሎት በፍጹም የሚታሰብ አይደለም። ኮሎኔል ወሰን የለህ ስንት የአየር ትራፊክ ተቆጣጣሪ ባለሙያዎች አሉ ኢትዮጵያ ውስጥ አሁን? አጠቃላይ በሀገሪቷ ውስጥ ከመቶ ሀምሳ ያላነሱ የአየር ትራፊክ ተቆጣጣሪዎች አሉ። ይሄ በቂ ቁጥር ነው ወይስ እንዴት ይገምቱታል እርሶ እንደ መስሪያ ቤቱ ኃላፊ? በእኛ እምነት በጣም በቂ ቁጥር ነው። ምክንያቱም በአለም አቀፍ አሰራር ያው ኢንተርናሽናል ሲቪል አቪዬሽን ኦርጋናይዜሽን የሚባለው መቀመጫው ሞንትሪያ የሆነ አጠቃላይ ግምት ወይም ሂሳባዊ ግምት የሚሰ ፎርሙላ አለ። በዛ መሰረት ብዙ ሁኔታዎች ፎርሙላ ውስጥ ተካተው ለአንድ ቦታ ስንት የአየር ትራፊክ ተቆጣጣሪ በአንድ ጊዜ ያስፈልጋል የሚል ግምታዊ የሆነ ማለትም ወደ እውነት የተቀራረበ በፎርሙላ የሚሰራት እንትን አለ በዚህ አኳያ የኢትዮጵያ ሲታይ በቂ የአየር ትራፊክ ተቆጣጣሪዎች አለ ብለን ነው እኛ ምናምን ነው ማን ነው ቀጣሪያቸው ማን ነው አሰሪያቸው ቀጣሪያቸው የባለስልጣን መስሪያ ቤቱ ነው ስንቀጥር ከተለያየ ቦታ ቀጥረን ከትምህርት ቤት ቀጥረን ወይም የተመረቁ ተማሪዎችን ቀጥረን እዚሁ እናሰለጥናቸዋለን አሰልጥሎ ራሱ መስሪያ ቤቱ ነው ወደ ስራ የሚያስገባቸው እርስዎ ስንት ጊዜ ሆኖት አሁን ባለዎት ስልጣን ስምንት አመቱ ነው። ከዚህ በፊት ከአየር ትራፊክ ባለሙያዎች ጋር ተመሳሳይ ችግር ውስጥ ገብታችሁ እንደሆነ ይታወቃል። ከሶስት አመት በፊት ይመስለኛል እና ያን ጊዜ የአየር ትራፊክ ቁጥጥር ባለሙያዎቹ ያነሷቸው ጥያቄዎች ነበሩ። ከመብቶች ጋር የተያያዙ ጥያቄዎች ነበሩ። ከክፍያ ጋር የተያያዙ ጥያቄዎች ነበሩ። አሁን እንደገና ካላችሁ ሀይል ግማሽ የሚሆኑት ከሥራ ገበታቸው ላይ ተነጥለዋል። ምንድን ነው ለመሆኑ ይሄ ችግር እስካሁን ድረስ ሳይፈታ የቆየበት ምክንያት? ጥሩ እንግዲህ እንደዚህ በዚህ ደረጃ ስራ የማቆም ሁኔታ የሀገር ትራፊክ ተቆጣጠሩ ሳደግ ለመጀመሪያ ጊዜ ነው። ከዚህ በፊት የነበሩት ያው ጥያቄው ችግሩ መነሳቱን ማለት ነው፣ ሥራ አቁመው ነበር ማለት ሳይሆን ችግሮቹ ጥያቄው ያው ሁልጊዜ ያለ ነው። ይሄ እንደው ለእንትኑ አይደል ይሄ እናንተም ያላችሁበት ሀገር ብዙ ጊዜ የአየር ትራፊክ ተቆጣጣሪዎች የዚህ አይነት ጥያቄ ያነሳሉ። ለምሳሌ ፈረንጆች አቆጣጠር በአስራ ዘጠኝ ሰማኒያ አንድ ዓመተ ምህረት ጥያቄ ተነስቶ እንደውም ያን ጊዜ የነበሩት ፕሬዚዳንት እርምጃ ወስደዋል። የተለያየው ዓለም ላይ የዚህ አይነት ጥያቄዎች ይነሳሉ ሁልጊዜ የሙያው ባህሪ የሚገፋፋው ይመስለኛል። እነሱ የጠየቁትን ጥያቄ መንግስት በዛ ጊዜ በዚህ ደረጃ አሁን በጠየቁት ደረጃ አልነበረም ጥያቄው። የማስታውሰው በሁለት ሺ ሶስት አመተ ምህረት በእኛ አቆጣጠር የደሞዝ ጭማሪ ተደርጓል። ከዛ ወዲህ ደግሞ ያው ከተወሰነ አመት በኋላ ጥያቄውን እኛም እያቀረብንን መንግስትም ጉዳዩን እያየው ይገኛል። አሁንም በቅርቡ ይሄ ጥያቄ አንስተውት በአግባቡ መንግስት ኮሚቴ አዋቅሮ ኮሚቴው እያየ ግን አቅሙ ያው ደሞዝ ሙያተኛ ስለሚፈልግ ኮንትራት ገብተን በዛ ኮንትራት መሰረት አቅሙ እያጠና ይገኛል። ይህም መንግስት እንዲያየው እና ካቀረብነ ወዲያ መንግስት መልስ እንዲሰጥበት እየተሰራ ይገኛል። እዚህ ኮሚቴ ውስጥ እነሱም አየር ትራፊክ ተቆጣጣሪዎችም አባል እንዲሆኑ አድርገን ኮሚቴውን ፎርም አድርገናል። ነገር ግን ጥያቄያቸው አንድ የሆነ የገንዘብ መጠን አስቀምጠው በዛ ነው የምንደራደረው እንጂ በሌላ መንግስት በሚያጠናው አንደራደርም ወይም እሱን አንቀበልም የሚል አቋም ስላላቸው ነው እና ጥያቄው የተለያየ ጊዜ የተለያየ ጥያቄ ነው የሚሆነው። የደመወዝ ጥያቄውም እንግዲህ በየጊዜው ይነሳል። መንግስት በሲቪል ሰርቪስ ሚኒስቴር ስር ስላለን ወይም በእነሱ ህግ ስለምንመራ መንግስት ባጠቃላይ በሚያደርገው ጭማሪ እኛም እያገኘን ነው፣ ወይም እስር ቤት ሰራተኞችም እንደዚሁ እያገኙ ነው የሚሄዱት። ስለዚህ ጥያቄው ያን ጊዜ የተነሳ ነው ብሎ መውሰድ ትንሽ ይከብዳል። ግን በየጊዜው መጠየቃቸውን ይጠይቃሉ። ጥያቄ አይጠይቁም አይባልም፣ ይጠይቃሉ ግን ኮሎኔል፣ እነሱ እንደሚሉት ከዚህ እስካሁን ድረስ ሊከፈላቸው የቆየው ደሞዝ ሊከፈላቸው ከሚገባው እጅግ ያነሰ እንደሆነ ነው እየተናገሩ ያሉት። በደንቡ መሰረት መከፈል ከነበረብን ቢያንስ ግማሽ እንኳን ይከፈለን እያሉ ነው እንግዲህ አሁን ጥያቄያቸውን እያሰሙ ያሉት እና ሌሎች የሚያስተዳደር የሚባሉ በደሎችን አሁን የማህበሩን መሪዎች አግኝተን ምን ምን እንደሆኑ እነዚያ ያስተዳደር በደሎች የሚሏቸውን ቢያነሱልን ጥሩ ነበረ። እርሱም የሚያውቋቸው የጠየቋቸው ካሉ ቢገልጹልን ደስ ይለኛል። ለነ እዛ ጥያቄዎች መልስ ከመስጠት ይልቅ እንግዲህ ሰባት ዓመት መሆኑ ነው። አሁን እርሱ ከገለጹልኝ ጊዜ እንኳን ጀምሮ እስካሁን ድረስ ያለው ፈጣን መልስ ከመስጠት ይልቅ መስሪያ ቤቱ ወይም ባለስልጣኑ ወይም መንግስት በአጠቃላይ ወደ ማስፈራራት እየሄደ ያለ ነው የሚመስለው። ባትገቡ ምንም አይደለም ሌሎች ስልጠና ላይ ያሉ አምተን እናስቀምጣለን፣ ከውጭ እንቀጥራለን። እንዲህ እንዲህ አይነት መልሶች ናቸው እየተሰሙ ያሉትና የት ያደርሳል እንዲህ አይነት ግንኙነት ኮሎኔል? በዛ መልኩ አይደለም ያለው ነገር። እነሱ አሁን ከሚከፈለን ደሞዝ አንድ ሺህ ፐርሰንት ተጨምሮ ካልተከፈለን ስራ እንለቃለን በገዛ ፈቃዳችን የሚል የጻፉት፣ አንድ ሺህ ፐርሰንት የሚሆነው ሊከፈለን ይገባል ከሚሉት እና እየጠየቁ ካሉት እና አሁን የሚከፈላቸው ደሞዝ ሲሰላ ነው ያንን ያህል የተጋነነ መስሎ የሚሰማው። ወረቀቱ እጄ ላይ ያለ እሱን በቀጥታ ላነብ እችላለሁ። እሺ፣ የሚለው ምንድን ነው አሁን ከሚከፈልን ገንዘብ ላይ የአንድ ሺህ ፐርሰንት የሚከፈልን የአንድ ሺህ ፐርሰንት ተጨማሪ ሊከፈለን ይገባል ነው የሚለው። ይሄ ማለት አንድ ሰው አምስት ሺ ካገኘ ሀምሳ ሺህ ማለት ነው። በኢትዮጵያ አስር ሺህ ካገኘ መቶ ሺህ ይከፈለን ነው የጠየቁት። መንግስት በአገሪቷ ተጨባጭ ሁኔታ በአገሪቷ ኢኮኖሚ ደረጃ ይሄንን አይነት ክፍያ አንድ ሺህ ፐርሰንት የሚጠይቅ ክፍያ ልደራደር አልችልም። እኔ ሀገሪቷ ልትከፍል የምትችለውን አህል ለሙያው የምትከፍለውን አህል በጥናት ተጠንቶ እሰጣቸዋለሁ ብሎ ጥናቱ ነው መሰረት ያደረገው። ሁለተኛ፣ እኛ ወዲህ ሰው እናመጣለን፣ እናንተ ብትሄዱ ምንም አይደለም፣ ማንም ያለ የለም። እነሱ ቀድመው ደብዳቤ ጽፈው በዚህ ቀን እናቆማለን ብለው ነው የላኩት። በዛ መሰረት ልክ እንዳሉት አቆሙ ሲያቆሙ ያው ኢትዮጵያ ያላት ወደብ እናንተም እንደምታውቁት ይሄ ነው። ይሄን ወደብ በመቶ ሚሊዮን ህዝብ ላይ መዝጋት አግባብም አይደለም። ስለዚህ የተለያየ አማራጮችን ወስደን የአየር ክልሉ እንዳይዘጋ አድርገናል። ይሄ ትክክልም ፍትሐዊም ነው። አንድ አካል መብት ነው መጠየቅ አለበት። የፈለገውን ጥያቄ ላይነሳ ይችላል፣ ግን በህዝብ ላይ የህዝብን ጥቅም የሚጎዳ ነገር ስራ አቁሞ ማድረግ ተገቢ አይመስለኝም፣ ተገቢም አይደለም። የኢትዮጵያ አየር ክልል ለመቶ ሚሊዮን የሚያገለግል ነው። ጥያቄ አታየቁም አልተባለም። ጥያቄያችሁ ትክክልም አይደለም አልተባለም። የተባለው ያስቀመጣችሁትን ቁጥር ለመደራደሪያ አታስቀምጡት፣ መንግስት ሊከፍል የሚችለውን ያህል ተጠንቶ ይከፈላችኋል ነው የተባለው። እስቲ የምጣኔ ሀብት ትርጉሙን ደግሞ እንመልከት። አሁን ከአየር ተቆጣጣሪዎች ጋር ያለውን እና የሀገሪቱ የአየር እንቅስቃሴ ቢስተጓጎል በምጣኔ ሀብት ደረጃ ሊደርስ ቅድም እርስዎም ጠቆም አድርገው ለማለፍ ሞክረዋል፣ ያላት ብቸኛ ወደብ ወይም በቀጥታ እራሷ የምትቆጣጠረው ወደብ አየሯ ነው እና ምንድን ነው ሊደርስ የሚችለው ጉዳት ኮሎኔል? የአየር ክልሉ ከተዘጋማ አንደኛ እንደሚታወቀው አዲስ አበባ የአፍሪካ ዋና ከተማ ተብላ የምትቆጠር የአፍሪካ አንድነት ድርጅት መቀመጫ ብዙ ዲፕሎማቲክ ስራዎች የሚሰሩበት ብሔራዊ አየር መንገዱ በአፍሪካ ትልቁ የሆነ በቀን ውስጥ ብዙ በረራዎች የሚተናገርበት በመሆኑ ሊደርስ የሚችለው የኢኮኖሚ፣ የሶሻል፣ የፖለቲካል ሁኔታው እጅግ ከፍተኛ ጉዳት በህዝብ ላይ በሀገር ላይ ይደርሳል። ይሄ ጥያቄ ነው። ብሔር አየር መንገዱ በቀን ውስጥ የሚያደርጋቸው በረራዎች በሙሉ ይስተጓጎላሉ ማለት ነው። የእኛን አየር ክልል አቋርጦ የሚሄዱ የውጭ አየር መንገዶች፣ እኛ ሀገር የሚመጡ የውጭ አየር መንገዶች በዛው መጠን ይስተጓጎላል። ይሄ በቀጥታ በህዝብና በመንግስት ጥቅም ላይ ቀጥታ ያነጣጠራል። ከዚህ አኳያ እንግዲህ ቅድም እንዳልኩት ይሄ እንዳይሆን ነው ከእነሱ ጋር የሰለጠኑ የእነሱ አስተማሪዎች የሆኑ በቃ ይሄ መሆን የለበትም። ጥያቄ መብት ነው ግን ስራ እየሰሩ ጥያቄውን ማቅረብ ይገባቸዋል ብለው የሚያምኑ ሰዎች፣ ሙያተኞች ገብቶ ስራውን አሁንም እየሰሩ ናቸው። አሁን እኔም ያለሁት እታወሩ ላይ ነኝ ያለሁት። ይሄ ስራ በአግባቡ እየተሰራ ነው። አሁን ኮሎኔል፣ መቼም የሲቪል አቪዬሽን ወይም በአጠቃላይ የበረራዎች ጉዳይ ከንግድ ጋር የተያያዘ ብቻ አይደለም። ሌሎችም ብዙ ሁኔታዎች አሉ። እርስም እንደተቋቋሙት፣ ትክክል ትክክል። የኢትዮጵያ ብቻም ጉዳይ አይደለም። ይሄ በዓለም አቀፍ መረብ ውስጥ ያለችው የዓለም ጉዳይ ነው እና በዚህስ ዓለም አቀፍ የሲቪል አቪዬሽን እንቅስቃሴዎች ውስጥ ሊደርስ የሚችለው ሁኔታ ምን ይመስላል? የዓለም አቀፍ ሲቪል አቪዬሽን በአጠቃላይ ዋናው ዓላማው? ሴፍቲ የተጠበቀ ስኪሪ የተጠበቀ ደህንነቱ የተጠበቀ ማለት ነው። የአየር ክልል መስተንግዶ የማረፍ የመነሳቱም፣ የማቋረጡም በጥብቅ ክትትል የሚከታተለው ለዚህም የሚሰራ ነገር ነው። ስለዚህ ከዚህ አኳያ ማንኛውም የአየር ትራንስፖርት ተሳፋሪ ደህንነቱ ተጠብቆ እንዲሄድ፣ እንዲያርፍ፣ እንዲነሳ ይፈልጋል። ዋናው አሁን እንዲህ አይነት ነገር ሲፈጠር እኛ የተክተን የምናሰራቸው ሙያተኞች ብቃት ያላቸው ብቃታቸው የተረጋገጠ መሆኑን እንድናረጋግጥ ምክር ይሰጠናል። ከዚህ ውጭ በሌላ ሀገር ሉዓላዊነት ኢንተርናሽናል ሲቪላይዜሽን የሚለው ነገር ምንም ነገር የለም። ነገር ግን ተሳፋሪው ደህንነቱ የጠበቀ አገልግሎት እንዲሰጥ ያሰለጠናል። እንዲህ አይነት ሁኔታ ሲፈጠርም አድቫይስ ያደርጋል ማለት ይመክራል። ቅድም እንደገለጹልኝ ኮሎኔል ወሰን የለህ ሞንትሪያል የሚገኘው ዓለም አቀፍ የሲቪል አቪዬሽን ድርጅት ለትራፊክ ተቆጣጣሪ ባለሙያዎች ብቻ ሳይሆን በአጠቃላይ ለሰራተኞቻችሁ፣ ለአስተዳደር፣ ለአያያዝ፣ ለደሞዝና ለመሳሰሉት የስልጠናና የሙያ ብቃት ደረጃ ብቻ ሳይሆን ሌሎችም የአስተዳደርሩ ሁኔታዎች ውስጥ የሚያወጣው ዝቅተኛ የሚባል ደረጃ የለም፣ ሚኒመም የሚባል በጣም ጥሩ ጥያቄ ነው። በዓለም አቀፉ ሲቪላይዜሽን ይሄን ያህል ክፍሉ ብሎ በቁጥር አያስቀምጥም። ነገር ግን ምን ይላል እንዲሁ አስተያየት አስተያየት ወይም ፕሮፖዛል ብንለው የተሻለ ማለትም ከኦፕሬተሩ ኦፕሬተር የምንለው ኤርላይኖችን ነው ቢቻል እኩል አለበዛ እዛ አካባቢ የሆነ እንደ ሀገሪቷ ተጨባጭ እንደ የሀገሩ ተጨባጭ ሁኔታ ይከፈላቸው የሚል ፕሮፖዛል አለ እና ይሄ የሚልበት ምክንያት ለምሳሌ ያህል የአየር ትራፊክ ተቆጣጣሪ ብቻ አይደለም። እዚህ የሚሰራው ሬጉሌተሪ ወይም እዛ በእናንተ ጋር ፌደራል አቪሽን አድሚኒስትሬሽን እንደሚባለው የአየር መንገዶችን የሚቆጣጠሩ ኢንጂነሮች፣ ፓይለቶች፣ ኤሮንስተር ኢንጂነሮች ማለት ነው የኤሮድሮም ኢንጂነሮች በብዛት የያዘ ስለሆነ እኛ ጋር የሚነዚህ አሉ እነዚህንም አቅማቸው ትልቅ የሆነ እስኪል ሊሆኑ ሙያተኞችን ለመያዝ እንድንችል ክፍያቸው የተስተካከለ እንዲሆን አድቫይስ ያደረገው ይመክረናል ወይም ለመንግስት ይሄ ነገር እንዲሆን የተቀመጠ ሀሳብ አለ በአይካኦ ዶክመንት ውስጥ። እናንተ ታዲያ ያንን ታሟላላችሁ? በእርግጥ ሀገሪቷ የምትችለውን እስካሁን ድረስ ባለው እኛ በሲቪል ሰርቪስ ሚኒስቴር ስንል ከሌሎቹ የሲቪል ሰርቪስ ሚኒስቴር ሰራተኞች እስካሁን ባለው ቀደም ብሎ ባለው ጊዜ የተለየ ከፍ ያለ እስኬን ነው የሚከፈለን እንደዛ ነው ሲከፈል የነበረው ነገር ግን ይሄ በየጊዜው መሻሻል ስላለበት አጠቃላይ የሀገሪቷ ኢኮኖሚ አጠቃላይ የገበያው ሁኔታ ያገናዘበ ክፍያ እንዲከፈል ያው ጥያቄውን ከዛ መሰረት ነው መስሪያ ቤቱ የጠየቀው መንግስትም ትክክል አይደለም አላለንም እስካሁን ያው በአንድ ጊዜ ስለማይመለስ ብቻ ተጠንቶ ይመለስ ከሚል አኳያ ካልሆነ በስተቀር እንግዲህ ስንት መከፈል አለበት ኢትዮጵያ ውስጥ የሚለው በጥናት የሚመለስ ነው። ከዚህ አኳያ ነው አይደለም ብሎ ለመመለስ ትንሽ ያስቸግራል። ነገር ግን በየጊዜው እየተጠና ሰራተኛው በቂ የሆነ ለምሳሌ ያህል የነዚህ ሬጉሌተር የሆኑት ወይም ተቆጣጣሪ የሆኑት በቂ ደሞዝ ካልተከፈላቸው ወደ የተለያየ ሀገር የተለያየ አየር መንገዶች ጋር የመሄድ እድላቸው ሰፊ ስለሆነ ብዙ ጊዜ ይሄ ተጠብቆ እንዲሄድ እንታገላለን። ነገር ግን አሁን ቁጥሩ ይሄ መሆን አለበት የለበትም ብሎ መናገር ትንሽ ያሸግራል። እናንተ ከውጭም ቢሆን የአየር ትራፊክ ተቆጣጣሪዎችን ቀጥራችሁ ልታሰሩ እንደምትችሉና ስራው እንደማይቆም ገልጸዋል ኮሎኔል ወሰኔ። ለሁነኛው ከውጭ አንድ የአየር ትራፊክ ተቆጣጣሪ ቢቀጥሩ እርሶ አሁን እነዚህ ሰራተኞች ከጠየቁት ዝቅተኛ ክፍያ በተሻለ ደሞዝ ወይም በዛ ደሞዝ ያገኛሉ። አሁን ጥያቄው መሆን ያለበት ጥያቄው ማግባብ የሚሆነው ለዚህ ለሚከፈለው እና ከውጭ ተቀጥሮ ለሚከፈለው ሰው የማነጻጸር ጉዳይ ምን ጉዳይ ሳይሆን የሚቀጠረው እኮ የአየር ክልሉን ለጊዜው እንዳይዘጋ ወይም ሀገሪቷ ከአየር ክልሉ መዘጋት የሚደርስባትን ጉዳት ለመታደግ እንጂ በቋሚነት የዚህ አይነት ሰራተኛ ከውጭ ቀጥሮ ለማቆየት አይደለም። ነገር ግን ምንድነው የሚደረገው እንዲህ አይነት ነገር ሲሆን፣ ያው ለጊዜው የተከፈለው ዋጋ ተከፍሎ ለአጭር ጊዜ ነው። ከዛ ብዙ የሚሰለጥኑ አካሎችም ስላሉ አሰልጥኖ ወይም እነዚህኑ ሰራተኞች አሳምኖ ወደ ስራ ማስገባት እንደ አማራጭ ነው እንጂ ከሚከፈላቸው ከሚገባና ለአጭር ጊዜ ተቀጥሮ የሚመጣ ሙያተኛን ማወዳደር ትክክል አይሆንም። ምክንያቱም ይሄ መፍትሔ የሚወሰደው የአየር ክልሉ እንዳይዘጋ ብቻ ነው። ለመሆኑ የኢትዮጵያ ሲቪል አቪዬሽን ባለስልጣን ለማን ነው ተጠሪነቱ? ለትራንስፖርት ሚኒስትሪ። ይሄ ችግር እስከ መቼ ይዘልቃል? የሰራተኞቹ ጥያቄዎች መቼ መፍትሄ ያገኛሉ? ይላሉ ኮሎኔል ወሰኔለ። የሰራተኞቹ ጥያቄዎች የተለያዩ ጥያቄዎች ናቸው። ደግሞ ጥያቄውን እኔ መንግስት በአጭር ጊዜ ጥናቱን እንዳቀረምለት በአጭር ጊዜ ይመልሰዋል የሚል ተስፋ ነው ያለኝ። በእርግጥ በትክክል በዚህ ቀን ይጨርሳል ብዬ መናገር ይከብደኛል። ነገር ግን ጥናቱ እንዳለቀ፣ ጥናቱ ረጅም ጊዜ አይፈጅም። በእኔነት ጥናታችንን በሚቀጥለው ሳምንት ውስጥ እናቀርባለን። ምክንያቱም አጥኚው አካል በሚቀጥለው ሳምንት እንደሚያስረክበን ነግሮናል። ከዛ ወደ ወደ መንግስት አቅርበን እንግዲህ የሚወሰንበትን ጊዜ በእኔ ደረጃ ልለው አልችልም። በአጭር ጊዜ መልሱልናል ብዬ ተስፋ አደርጋለሁ። ኮሎኔል ኮሎኔል ወሰንየለህ ለሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ ለሰጡኝ ሰፊ ማብራሪያ በጣም አድርጌ አመሰግናለሁኝ። እኔም አመሰግናለሁ ያው እንግዲህ ሁላችንም የኢትዮጵያ አየር ክልል እንዳይዘጋ የ የበኩላችንን አስተዋጽኦ ማድረግ አለብን። ሰራተኞቻችንን ደስተኛ ሆነው እንዲሰሩ የእኛም ምንት ነው የሁላችንም ፍላጎት ነው። ይህን ለማድረግ የሚቻለውን ጥረት እናደርጋለን። እኔም አመሰግናለሁ፣ በጣም አመሰግናለሁ። ደህና ያደሩ።